በሳውዲ አረቢያ መንግስት በሙስናና በተለያየ ምክንያት ተጠርጥረው የተያዙ ባለሀብቶች የተወሰኑት ተለቋል የሚባል ዜና አለ። አንድ ሁለቱ በቅርቡ ተለቋል። ከዚህ ቀደም አንድም ተለቋል ተብሏል። በአጠቃላይ የእስረኞቹ ይዞታ ምን ይመስላል? እነ ማን ናቸው የተለቀቁት? በምንስ ሁኔታ ነው የተለቀቁት? አንዳንድ ይፋዊ ያልሆኑ የመረጃ ምንጮች ዛሬም ትናንትም ሰሞኑንም እንደዘገቡት ከሀያ በላይ የሚሆኑ ሰዎች ታሳሪዎች መለቀቃቸውን እየዘገቡ ያሉበት ሁኔታ ነው ያለው። ነገር ግን ከየትኛውም የሳውዲ ኦፊሻል የሆነ የዜናም ሆነ የመንግስት ምንጭ የተገለጸ ነገር የለም። ከዚህ በፊት የቀድሞው ንጉስ አብደላ ልጅ ሚቴብ አብደላ የዋናው ጦር አዛዥ የነበረው እሱ ወደ አንድ ቢሊየን ዶላር በላይ ከፍሎ ተለቀቀ የሚል ይፋዊ ያልሆኑ ዘገባዎች በሰፊው ሲሰራጩ ነበር። አሁን ዛሬም አልጀዚራም ዘግቦታል የእሱ ታናናሽ ሁለት ወንድሞች መፈታታቸውን የዘገቡበት ሁኔታ ነው ያለው። ሌሎችም እንደዚሁ አነስ አነስ ያለ ፕሮፋይል እና ገጽታ ያላቸው ከሀያ አካባቢ ሰዎች ተለቋል የሚል እነ ዎል ስትሬት ጆርናል የመሳሰሉ ታላላቅ ጋዜጦችም የዘገቡበት ሁኔታ ነው ያለው መንግስት ከዚህ በፊት እንዳልኩት ይሄ ነገር ለፍርድ የማቅረቡ ሁኔታ ከአራት እስከ ስድስት ወር ይፈጃል የሚል ነገር አስቀምጦ ነበረ። ይሄ የጸረ ሙስና የሚባለው ታላቅ ኮሚሽን አሁንም ሁለተኛ ወሩ ላይ ነው ያለው። ከሶስት ከአራት ቀን በኋላ ሁለት ወር ይሆናቸዋል እነዚህ ሰዎች። እስካሁን ድረስ ምን እየተደረገ ነው? እየተደራደሩ ነው። ወደ ፍርድ ቤት ገና አልቀረቡ ማለት ነው። አራት ወር እስኪሞላ ነው ምንም ነገር በፍርድ ቤት ምንም ነገር እየተመሰረተ የክስት ቻርጅ በይፋ የተነገረ የለም። እስካሁን ድርድር ላይ ነው ያለው። መንግስት የሚፈልገው ገንዘቡን ማስመለስ ነው። በሰነድ በወረቀት የተደገፈ ድርድር ላይ ነው ያሉት። ይሄ የማይሆን ከሆነ እስከ ስድስት ወር ይጠብቁና ወደ ሕጋዊ የፍርድ ሂደቱ እንገባለን የሚል ነው። ካሁን ድረስ ያለው ከዚህ በፊትም ይባል የነበረው አሁንም በዚህ ደረጃ ላይ ነው ያለው። እንደው ከፍለው ወጡ በተባለው መሰረት አንድ ቢሊየን አካባቢ ከፍለውን ነው የወጡት አልከን። አንዳንድ ዘገባዎች እንደሚያመለክቱት ስድስት ቢሊየንም ሌሎችም ሀያ ቢሊየንም እንዲከፍሉ ተጠይቋል የሚባልም ነገር አለ። ስለዚህ ተጨባጭ ነገር አለ፣ ተጨባጭ ነገር የለም ይባላል። አሁን ያልካቸውን መጠን ገንዘቦችና ስሞችንም እየጠቀሱ እንደዚህ ተብሏል የሚባል ነገር አለ። መደራደሪያ ያንን የተጠቀሰባቸው ታላቁ ሰው እዚ ሀገር ያሉት ወሊድ ቢጥላል የሚባሉት ናቸው። ታላቁ ባለሀብት በዓለም አቀፍ ደረጃም በትዊተርም፣ በሲቲ ባንክም፣ በነ አፕልም ትልልቅ ሼር ያላቸው ሰው ናቸው። ከሳቸው ጋር በተያያዘ እስከ ስድስት ቢሊዮን ተጠይቀዋል። ድርድር ላይ ናቸው ይባላል፣ ግን የተረጋገጠ ነገር የለም። እሳቸውም ከመክፈል ይልቅ ከመንግስት ጋር ሌላ ቀጣይ ድርድር እያደረጉ ነው የሚባላለ፣ ግን የሚረጋገጥ ነገር የለም። የሳኡዲ መንግስት በሚገርም መልኩ በጥብቅ ሚስጢር ነው የያዘው ይሄን ነገር። ምንም ፍንጭና ክፍተት አልፎ የሚወጣ ነገር የለም። ይሄ መሆኑም ማንተጋብቶት ለብዙ መላምቶች ለብዙ እነዚህ ወሬዎች እንዲናፈሱ መንገድ የከፈተበት ሁኔታ ነው ያለው። እንደውም ከሚወጡ መረጃዎች ወይንም ደግሞ ከሚነገሩ ነገሮች መካከል እስረኞች እዛ በቁጥጥር ስር የዋሉት ድብደባ ተፈጽሞባቸዋል። እንደውም አንዱ ሜጀር ጀነራል አሊ አልቃታኒ የሚባሉት በድብደባው ወቅት ሕይወታቸው አልፏል የሚልም ዘገባዎች ያው ይባላል ብለው ነው ያወጡት በጋዜጣ ላይ። ስለዛስ ምን ይባላል? የሼህ አላሙዲ ጉዳይስ እንዴት ነው? እስረኞቹ በአጠቃላይ ይዞታቸው ምን ይመስላል? ወል የእስረኞቹን አያያዝ በተመለከተ በጣም እርግጠኛ ሆኜ የምናገረው እኔም ቅርብ የሆኑ ምንጮቼ እንደሚነግሩኝ እጅግ በጣም ጥንቃቄ በተሞላበት እና ከፍተኛ እንክብካቤ ባለበት ሁኔታ ነው የተያዙት ማለት ይሄ ሪዝ ካርልተን የሚባል ትልቅ በዓለም ላይ አለ የተባለ ሆቴል ትልቅ መስተንግዶ ባለበት ሁኔታ ሰዎቹን እንደ እስረኛ ሳይሆን እንደ አንድ የቢዝነስ ፓርትነር እንደ አንድ አጋር አድርገው ነው የያዛቸው። ሼክ መሀመድ አላሙዲንን በተመለከተ ያው ከዚህ በፊትም ገልጬዋለሁ። በዚህ በሳውዲ ስታር ግሩፕ በሚባል ኢትዮጵያ ውስጥ ሩዝ አምርቶ ወደ ሳውዲ አረቢያ ለማምጣት ባለው ፕሮጀክት ጋር እየተያዘ የሚጠየቁበት ገንዘብ አለ። እንደገና ደግሞ ይሄ መኒ ላውንደሪንግ የሚባል የገንዘብ እጥበት ጋር በተያያዘ የሚጠቀስባቸው አንዳንድ ነገሮች እንዳሉ የኔ የውስጥ ምንጮች ይገልጹልኛል። በዚህ ሁኔታ ላይ ነው ያለው። አድማጮች ሳውዲ አረቢያ ሪትስ ካርተን ቅምጥል ሆቴል ውስጥ በቁጥጥር ላይ ስለሚገኙ የሳውዲ አረቢያ ባለሀብቶችን ይዞታ በተመለከተ ከሳውዲ አረቢያው ወኪላችን ስለሺ ሽብሩ ጋር ያደረግነው ቃለ ምልልስ ነበር። ስለሺ ለሰጠ ማብራሪያ ከልብ አመሰግናለሁ። እግዜር ስጥልኝ። አመሰግናለሁ። ማንተጋ ሰላም።